ለአምስት ዓመታት የዘለቀው የደቡብ ሱዳን የእርስ በርስ ጦርነት ብዙ ዜጎቿና ወላጆቻቸውን ያጡ ሕፃናትን ጨምሮ ወደ ጎረቤት ዩጋንዳ እንዲሰደዱ አስገድዷል። ከእነዚህ ስደተኞች ገሚሶቹ ዕድሜያቸው ከአስራ ስምንት ዓመት በታች የሆኑ ወጣቶች በመሆናቸው ሁኔታውን እየተከታተሉ ያሉ ጠበብት ይህ ትውልድ ሊጠፋ እንደሚችል ጠቁመው የተቀበረ ፈንጂ ሲሉት እየገለጹት ነው። ማርያማ ዲያሎ ያጠናቀረችው ዘገባ ስለዚሁ ይናገራል። ትዝታ ብላቸው ታቀርበዋለች። በአገራቸው ደቡብ ሱዳን ከሚካሄድ የእርስ በርስ ጦርነት ሸሽተው ኡጋንዳ መግባት ለእነዚህ ሴቶችና ወንዶች ልጆች እፎይታ ነው። አንዳንዶቹ ግን ያሳለፉትን መከራ አይረሱትም። ማይ ፋደር ዋስ ሻት ኢን አባቴ ጦርነት ውስጥ ተተኩሶበት ነው የሞተው እና እናቴ የት እንደደረሰች አላወቅንም እስከ ማታ ድረስ ጠበቅናትና ሳትመጣ ቀረች ነው ያለችው የ የአስራ ስድስት ዓመቱ ልጅ የአባቱን አስከሬን መንገድ ላይ ካየ በኋላ ነው ትንሽ ወንድሙን አስከትሎ ወደ ኡጋንዳ የኮበለለው we climbed into a car when the driver did not even know ashkar kariyu sayin makina lai ye sudan na uganda dinber lai senders ashkar kariyu man fekkedallachu izi indit tsafaru alen nnaznallem bemalat yikirt atayeken no yalo እነዚህን ልጆች ለአሳዳጊ ቤተሰቦች ለመስጠት የተራዶ ሰራተኞች ገንዘብ እንደሚያጥራቸው ይናገራሉ። አንዲት የራሷ ሁለት ልጆች ያሏት ወጣት ሴት ስምንቱን የደቡብ ሱዳን ልጆች ተቀብላ እየተንከባከበች ነው። ስቃያቸው ግን ከባድ መሆኑን ትናገራለች። ለእነዚህ ያለ ወላጅ ለቀሩ ልጆች በጣም አዝናለሁ በመጀመሪያው የሱዳን ጦርነት ጊዜ አባቴ ሞቶ የእኔም እጣ ፈንታ እንደነሱ ነበርና እርዳታ ያስፈልጋቸዋል። ስለ ጦርነቱ ወይንም መንስኤው አያውቁም፣ ስቃዩኑ የተረፋቸው ነው ያለችው። ያለ ወላጅ ልጅ ምንጊዜም ቢሆን ለብዝበዛ እንደሚጋለጥ፣ የተረጋጋ የኑሮ ሁኔታና ትምህርት ማጣትም እስከ ዘለቄታው ሊጎዳ እንደሚችል ጠበብት ይናገራሉ። oh no